የኢትዮጵያ ኮንስትራክሽን ሚኒስቴር የግንባታ የጥራት ደረጃዎች የሚቆጣጠር አስገዳጅ የግንባታ ህግ ማዘጋጀቱ የሀገር ውስጥ መገናኛ ብዙኃን ዘገቡ። በጥቅምት ወር ተፈጻሚ ይሆናል ተብሎ የሚጠበቀው ይህ አዲስ ህግ በግንባታ ዘርፍ የሚታዩትን የግንባታ ጥራት መጓደሎች፣ የግንባታዎች ፍጥነት ማነስና ደረጃቸውን ያልጠበቁ የግንባታ ግብዓቶችን የሚያሻሽል እንደሆነ ዘገባው ያሳያል። በሚኒስቴር መስሪያ ቤቱ የኮንስትራክሽን ኩባንያዎች መሳሪያዎችና ባለሙያዎች ምዝገባና የብቃት ማረጋገጫ የምርጫ ቢሮ ኃላፊ ወይዘሮ ደስታ ሸዋሞላ ሞላ ስለ አዲሱ ህግ ይዘት በተመለከተ ለዶችፌሌ እንደገለጹት ህጉ 14 ኮዶች አሉት። ወይዘሮ ደስታ በመቀጠል እነዚህ ኮዶች ኢሮፕያን ኖርምን መሰረት ያደረጉ ኮዶች ናቸው የተዘጋጁት። የጸደቀው በኢትዮጵያ ደረጃዎች ኤጀንሲ ነው። አሁን ያው እኛ ለትግበራው ነው እኛ አስተግባሪ መስሪያ ቤት እንደመሆናችን መጠን ለትግበራው ግን የራሱ የማስተግበሪያ ስልቶችን እየቀየስን ያለ ነው። ይህ አዲሱ ህግ በግንባታ ጥራትና ደረጃ ላይ የምታዩትን ጉ ጉድለቶች እንዴት ሊያሻሽል ይችላል ለሚለው ወይዘሮ ደስታ በመልሳቸው ጥራትና ደረጃ የጠበቀ ሲል አሁን ለማለት የተፈለገ ያው ህንፃዎች በተቀመጠላቸው ኮድ እና ስታንዳርድ መሰረት ይገነባሉ ማለት ነው እና ከኮዱ ውጪ አይሆንም። ፕሮፖርሽኖች አሉ የተቀመጡ ፕሮፖርሽኖች። ሁሉም ፕሮፖርሽናቸውን ጠብቀው እና ኮዳቸውን ጠብቀው በስታንዳርዱ መሰረትና መሰረት ብቻ ነው የሚሰሩት ማለት ነው። ይሄ ነው ዋና መሰረታዊ ሀሳቡ። በኮንስትራክሽን ሚኒስቴር በፊት ያወጣው የኢትዮጵያ የህንፃ ግንባታ ኮዶች ለረጅም ጊዜ ስሰራበት የቆየ ሲሆን አሁን በአዲስ መቀየር ያስፈለገበት ምክንያት የዘመኑ ቴክኖሎጂ ለማካተትና አዳዲስ ግኝቶችን መሰረት ያደረገ ታስቦ እንደሆነ ወይዘሮ ደስታ ለዶችቤሌ ተናግሯል። ይህ ደንብ ጠቀሜታቸውና አጠቃቀማቸውን በተመለከተ ወይዘሮ ደስታ ሲያብራሩ የህንጻ ግንባታ ምናልባት ሊለያይ የሚችለው በከፍታ በስፋት እና በሌሎች ሁኔታዎች ነው እንጂ በአገልግሎቱ አይደለም። አገልግሎት ነው ለሆቴል፣ ለትምህርት ቤት፣ ለምናምን የሚለው ይሄ ግን በህንጻ ከፍታ ምናልባት ለጂ ፕላስ ቱ የምንጠቀመው ስታንዳርድ ጂፕላስ ፕላስ ሰቨን እና ኤት ላይ ላንጠቀመው እንችላለን። እሱን ነው የሚያስቀምጠው። ለእያንዳንዷ ለእያንዳንዷ ጉዳይ ላይ የራሱ የሆነ ስታንዳርድ ነው የተቀመጠ ተቀመጠ። ሲሚንቶ በምን ፕሮፖርሽን ከአሸዋ ጋር ከግራቨል ጋር መገናኘት አለበት የሚለውን ሁሉ ፕሮፖርሽናሊ በደንብ ካልኩሌት ተደርጎ የተቀመጠ ነው። እንደዛ ማለት ነው። ለምሳሌ ብንወስድ የሚኒስትር መስሪያ ቤቱ ህጉን እንዲያስፈጽም አላፍነት ከተሰጠው አዲሱ ህግ መቼ ስራ ላይ ይውላል? ለምለው ወይዘሮ ደስታ በመቀጠል ስፔሲፊክ ቀኑን እንኳን እኔ አላውቅም። ምናልባት በበላይ አመራር ደረጃ ካወቁት ነው። ግን አሁን የንቅናቂ መድረክ እያዘጋጀን ነው ይህንን የኮዶቹን ተጠቃሚነት ለማስረ ማለት ነው እና ግንዛቤን ለመፍጠር ስለምንፈልግ እስካሁንም በጥቅም ላይ የነበሩ ናቸው። አሁን ግን ተሻሽለው የወጡ ናቸው እነዚህ የሚለውን እነሱን የማስተዋወቅ ስራ እንሰራለን። የዶቼ ቬሌ የፌስቡክ ደረገጽ ተከታታዮች አዲስ ህግ ስለተባለው ጉዳይ እንዲወያዩ፣ እንዲሁም አስተያየት ጠይቀን ነበር። አንዳንዶች መንግስት ህጉን ተፈጻሚ ሳያደርግ በፊት በዘርፉ ውስጥ ካሉት ማህበረሰብ ጋር ተወያይቶ ግልጽ ስምምነት ላይ መድረስ አለበት፣ ካልሆነ ቅሬታ ሊፈጥር ስለሚችል የራሱ የሆነ አሉታዊ ተጽዕኖ ይኖረዋል ይላሉ። ሌሎች ደግሞ በግንባታ ጊዜ ሰራተኞች ላይ ከከባድ እስከ ቀላል አደጋ ይደርስባቸዋል፣ ግን አደጋ የደረሰባቸው ሰዎች እንክብካቤና ሕክምና ሲደረግላቸው አናይም ስለዚህ መንግስት የኮንስትራክሽን ፍቃድ ሲሰጥ ማሟላት ያለበት አንደኛው ነገር ሰራተኞች ህክምና እንዲያገኙ ማድረግ አለበት ሲሉ አስተያየታቸውን አስቀምጠውልናል።